የሰብአዊ እርዳታ ለጋሾችና የኢትዮጵያ መንግስት የምግብ እርዳታ ለሚፈልጉ 10.2 ሚሊዮን ህዝብ ምግብ ለማድረስ ጥረት ላይ ይገኛሉ። በታይሳስ ወር የኢትዮጵያ መንግስት 1.5 ሚሊዮን ሜትሪክ ቶን አስቸኳይ የምግብ እርዳታ እንደሚያስፈልገው አሳውቆ ነበር። የምግብ እርዳታውን ለማድረስ አስቸጋሪ ከሆኑት ውስጥ የጅቡቲ ወደብ ላይ የእርዳታ እህልን ጭኖ የደረሱ መርከቦች ጭነታቸውን ማራገፍ ሳይችሉ ተጨናንቆ መቆማቸው ነው። የኢትዮጵያ መንግሥት ጨምሮ ሌሎች የሰብአዊ እርዳታ ድርጅቶች በጅቡቲ ወደብ የእርዳታ ምግብና ሌሎች ቁሳቁሶችን ለማስገባት እንደ ዋነኛ በር ይጠቀሙበታል። በኢትዮጵያ የሚገኘው የዓለም የምግብ እርዳታ ድርጅት በአጭሩ ደብልዩ ኤፍ ፒ ስራ አስኪያጅ ጆን አይለፍ ለዶች ቬሌ እንደተናገሩት በአሁኑ ሰዓት ወደ ሀያ የሚጠጉ መርከቦች የምግብ እርዳታን ጭነው ወደ ወደቡ ጉዞ ላይ ናቸው። አሁን በጅቡቲ ያለውን የመርከቦች መጨናነቅ እና የእርዳታ እህልን በተፈለገው መንገድ ለተረጂዎች አለማድረስ አለመቻሉ ዋና መንሴ የሆነው በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የዩኒሞዳል ኦፕሬሽን ኃላፊ የሆኑት እመቤት ሻወል እንዲህ ስሉ አብራርተዋል መርከቦች አሉ ጅቡቲ ላይ አሁን በርዝ እየተጠባበቁ ያሉ ምንድን ነው አንደኛ የዚህ የመርከብ በርዝ የሚያደርግበት ቦታ በጣም ውስን ነው ጅቡቲ ላይ ስለዚህ ያንን በመጠበቅ መርከቦች አሉ ብዙ ተደራርበው ስለመጡ ማለት ነው አንደኛ የዚህ የትራንስፖርቱን ማስፋት ነው የጀመርነው ቢያንስ የገቡ መርከቦች ቶሎ ቶሎ አራክፈው ሊወጡ የሚችሉበትን ሁኔታ ለማመቻቸት። ሁለተኛ አሁን የባቡር ማጓጓዝም ጀምረናል በተወሰነ ደረጃ እሱም ትንሽ ኮንትሪቢውት አድርጎልናል የሚል እንትን አለ። ወደብ አልባ የሆነች ኢትዮጵያ ሰባ በመቶ የሚሆነውን ወደ አገር የሚገቡ ወይም የሚወጡ እንቅስቃሴዎችን በጅቡቲ ወደብ በኩል ነው የሚታደርገው። በሀገር ደረጃም ቢሆን የባህር ትራንስፖርቱን አስራ ሁለት በሚሆኑ ኑ መርከቦች ትጠቀማለች። ይሁን እንጂ ወደብ አካባቢ ያለውን ችግር ለመፍታት መንግሥት ስምንት ያህል ደረቅ ወደቦችን ገንብቶ እያንቀሳቀሰ ይገኛል። አሁን ያለውን የጅቡቲ ወደቡን ሁኔታ የአደጋ መከላከል እና ዝግጁነት የምግብ ዋስትና ዘርፍ ኮሚሽነር አቶ ምትኩ ካሳ ለዶቼ ቬሌ ሲናገሩ የጅቡቲ ፖርት ላይ መጨናነቅ አለ። ነገር ግን አጠቃላይ የሎጂስቲክስ ስራውን የሚመራ ብሔራዊ ኮሚቴ አለ ከሚመለከታቸው መሳይቶች ተወጣጣ ስላለ አሁን ባለው ሁኔታ ለእርዳታ ስንዴና ለማዳበሪያ ቅድሚያ ተሰጥቶ ለእያንዳንዱ ኮሞዲቲ ለስንዴም ሆነ ለማዳበሪያ ራሱን የቻለ የጭነት ማራገፊያ ዴዲኬት በማረግ ያለምንም መስተጓጎል ማዳበራም ሆነ የእርዳታ ስንዴ እየገባ ነው የሚገኘው። የዓለም የምግብ እርዳታ ድርጅት ስራ አስኪያጅ የሆኑት ጆን አይለፍ ድርጅታቸው እርዳታ ለመስጠት ላቀደው ለ7.6 ሚሊዮን ሕዝብ የምግብ እርዳታ እያደረሰ እንዳልሆነ ነው የሚናገሩት። ይህ ምግብ እርዳታ የታቀደው ሰውን ለማዳን እናም ቀውስ ለመቋቋም እንደሆነ ከተናገሩ በኋላ አገር ውስጥ ካለው ገበያ ገዝቶ ማሟላት እንደማይችሉ አክሎ ተናግረዋል። እንደ ድርጅቱ ስራ አስኪያጅ በአሁኑ ሰዓት በወር አንድ ሺህ ቶን የምግብ እርዳታ እንደሚያስፈልግ ነው። ባለፈው ታህሳስ ወር የኢትዮጵያ መንግስት 14 ቢሊዮን ዶላር ለእርዳታ ለጋሽ አገሮችን ጠይቆ እንደነበረ ይታወሳል። ይሁን እንጂ እንደ አቶ ምትኩ ካሳ ከጠየቀው የእርዳታ መጠን እስካሁን የደረሰው 46 በመቶ ብቻ እንደሆነ ለዶይቼ ቬለ ተናግረዋል።